ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የለተረቡ ጥቅምት 22 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ ለምሽቱ የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልኝ እኔም ቆንጅታዬ ነኝ። በቤንሻንጉል ጉምዝ ውስጥ የተፈጠረው ግጭት በአንድ በኩል የግለሰቦች ጸብ ነው፣ በሌላ በኩል ደግሞ የለም ብሔር ተኮር ነው የሚሉ ሀሳቦች እየተሰሙ ናቸው። በዋነኝነት የሁለት ግለሰቦች ጸብ ነው አጋጣሚ የተከሰተ ክስተት ነው። የነባር ብሔረሰቡና ና የአማራ የሁለቱ ግጭት ነበረ። የአካባቢው ነዋሪ ለቪኦኤ ከተናገሩት የቀነጨም ነው ነው ይህ አማራ ብሔረሰብ ላይ ያነጣጠረ ነው፣ ብሔረሰብ ተኮር ነው የሚለው ኮምፕሊት ክስተት ነው። የቤንሻንጉል ጉሙዝ ክልል ቃል አቀባይ አቶ መንግስቱ ፔሶ ናቸው። እኛው ደግሞ በአብይ ርዕስ ዘገባ ይዘናል። ለአርእስተ ዜናው ቆንጅት፣ በመቶዎች የተቆጠሩ በከባዱ የታጠቁ የኢትዮጵያ ወታደሮች ድንበር አቋርጠው ሶማሊያ ገብተዋል ተብሎ ተዘግበዋል የሚለው አንዱ ሲሆን፣ አስመራ ውስጥ ትናንት የተካሄደው የተቃውሞ ሰልፍ ፖሊሶች በወሰዱት የኃይል እርምጃ ተበትኗል። ተኩስም እንደነበረ ተዘግቧል። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በከባድ የታጠቁና በመቶዎች የሚቆጠሩ የኢትዮጵያ ወታደሮች ድንበር አቋርጠው ሶማሊያ መግባታቸው ተነግሯል። ስምሪቱ የሶማሊያ መንግሥት አልሻባብ ላይ ለሚያካሄደው ጥቃት ድጋፍ ለመስጠት ነው ተብሏል። በሶማሊያ ጌዶ ክፍለ ሀገር የዶሎ ከተማ ነዋሪዎች ለቪኦኤ በሰጡት ቃል የኢቶ ተሽከርካሪዎች ትናንት ማክሰኞ ምሽት ላይ ወደ ሶማሊያ ግዛት ሲዘልቁ አይተናል ብለዋል። ስማቸው እንዳይጠቀስ የጠየቁ እማኞች ለቪኦኤ ሶማልኛ አገልግሎት በሰጡት ቃል አንድ ሺህ የሚሆኑ የኢትዮጵያ ወታደሮች ሶማሊያ ገብተዋል ብለዋል። ወታደሮቹ የተሳፈሩት መትረየስ የደገኑ ተሽከርካሪዎች ላይ እንደሆነ አንደኛው ነዋሪ ገልጸዋል። የአካባቢው ኢትዮጵያ ሶማሊያ ውስጥ አልሻባብን በሚወጋው የአፍሪቃ ህብረት ኃይል አሚሶም ውስጥ የተሰማሩ በሺዎች የሚቆጠሩ ወታደሮች እንዳሏት ይታወቃል። ቪኦኤ ያነጋገራቸው የሶማሊያ የሶማሊያዊቱ ጌዶ ክፍለ ሀገር ባለሥልጣናት አዲስ የኢትዮጵያ ወታደራዊ እንቅስቃሴ መኖሩን አረጋግጠዋል። የጌዶ ክፍለ ሀገር ምክትል ገዢ መሐመድ ሁሴን አልካዲ ቀደም ኢትዮጵያ ቀደም ብሎም አሚሶም ውስጥ ያሰማራቻቸው ወታደሮች አሏት። የአሁን እንቅስቃሴ ግን የሶማሊያ ፕሬዚደንት በአልሻባብ ታጣቂዎች ላይ ስፋት ያለው ጥቃት እንዲካሄድ ባደረጉት ጥሪ መሰረት እየተካሄደ ወይም እየተወሰደ ያለ ነው ብለዋል። የአካባቢው ነዋሪዎች የአሚሶም አባላት ያልሆኑ የኢትዮጵያ ወታደሮች ባለፈው የአውሮፓ 2016 ዓ ም ከሶማሊያ ከወጡበትና ነውጠኞች ያንሰራራሉ የአፍሪካ ህብረትም ሶማሊያን ለማረጋጋት የያዘው ጥረት ይደናቀፋል የሚል ስጋት ከደቀነ ወዲህ አሁን በታየው ግዙፍ ቁጥር የገቡበት ጊዜ የለም፣ እስከ ትናንት ማለት ነው። የኢትዮጵያ ወታደሮች ሶማሊያ መዝመት ዜና የተሰማው የተለያዩ እማኞችና የሶማሊያ መንግስት ባሉት መሰረት የሶማሊያ መንግስት ወታደሮችና የአፍሪካ ህብረት አጋሮቻቸው በአልሻባብ ላይ መጠነ ሰፊ ጥቃት ለማካሄድ እየተዘጋጁ ባሉበት ወቅት ነው። ትላንት ማክሰኞ አስመራ ውስጥ የተካሄደው የተቃውሞ ሰልፍ የመንግስቱ ኃይሎች በወሰዱት የኃይል እርምጃ መበተኑ ተገልጿል። ተኩስም እንደነበረ ነው የተዘገበው። ስለ ተቃውሞ ሰልፉና ስለ ተኩሶቹ ሪፖርት እንደደረሰው የገለጸው የዩናይትድ ስቴትስ ኤምባሲ አሜሪካውያን ወደ አካባቢው ከመሄድ በመቆጠብ ጥንቃቄ እንዲያደርጉ መክረዋል። የተኩሱ ምንጭ ከወዴት እንደሆነ ግን አልታወቀም። በፌስቡክና ና በትዊተር በተለቀቁና ዩቱብ ላይ በተለጠፉ በርካታ ቪዲዮዎች መሰረት በርካታ ሰልፈኞች የመሀል አስመራን ጎዳናዎች ጥለው በሩጫ ሲሸሹ ይታያሉ። የተኩስ ድምጽም ይሰማል። ያልተረጋገጡ ዘገባዎች ባሉት መሰረት የተቃውሞ ሰልፉ የጀመረው አብዛኛዎቹ ነዋሪዎች ሙስሊሞች በሆኑበት አኸሪያ በሚባል የአስመራ ቀበሌ ነው። አስመራ ውስጥ የሚገኘው ዲያ አል ኢስላሚያ የተባለ ትምህርት ቤት ስርዓተ ትምህርቱን እንዲቀይር ከመንግስት ትዕዛዝ እንደተሰጠውና ሐጂ ሙሳ መሃመድ ኑር የተባሉ አረጋዊ አባሉን ጨምሮ የትምህርት ቤቱ ቦርድ እምቢ ማለቱና አንዳንዶች መታሰራቸውን አዋተ ዳትካም የተባለው የኤርትራ መንግስትና ፖሊሲዎቹን የሚቃወም ድረገጽ ዘግቧል። ተማሪዎቹንና ሌሎቹን የቦርድን እርምጃዎች የሚደግፉትን የተቃውሞ ሰልፍ እንዲያደርጉ ያነሳሳቸውም የሰዎቹ መታሰር መሆኑን ነው ዜናው አክሎ ያስታወቀው። ፓሪስ የሚገኘው በውጭ ሀገር ያሉ ኤርትራውያን ጋዜጠኞች የሚያካሂዱት የራዲዮ ጣቢያ ራዲዮ አሬና ባስተላለፈው ዘገባ ደግሞ የሀገሪቱ መንግስት ትምህርት ቤቱ እንዲዘጋ ማዘዙን ተከትሎ ከአንድ መቶ በላይ ተማሪዎች ሰልፍ አካሂደዋል። በአንድ ሰዓት ጊዜ ውስጥ ሰልፉ በተጀመረ ማለት ነው ዱላና ጠመንጃ የታጠቁ የመንግስት ኃይሎች ደርሰው በትነውታል ብሏል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ባወጡት ጽሁፍ የተቃውሞ ሰልፎቹን ጥቅስ በአንድ ትምህርት ቤት የተካሄደና ካለ ምንም ጉዳት የተበተነ ለሰበር ዜናነት የማይመጥን ሲሉ አጣጥለውታል። ይህ በዚህ እንዳለ ከአስመራ ከተማ ያነጋገርናቸው ነዋሪዎችና ሁኔታውን ከውጭ በቅርበት የሚከታተሉ ከሰልፉ በተያያዘ የሞተም ይሁን የቆሰለ ሰው ስለመኖሩ የሰማነው ነገር የለም ብለዋል። በርካታ ሰዎች እየታሰሩ መሆኑን ግን ሰምተናል ብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ኒውዮርክ ከተማ ውስጥ አንድ መለስተኛ የጭነት ተሽከርካሪ ተከራይቶ ይዞ የነበረ ሰው ብዛት ያላቸው ብስክሌት የሚነዱ ሰዎች በሚመላለሱበት መንገድ ላይ በፍጥነት እየነዳ ገጭቶ ቢያንስ ስምንት ሰዎችን በገደለበትና ሌሎች ብዙዎችን ባቆሰለበት ማግስት ዛሬ የከተማይቱ ፖሊሶች ከፍተኛ ጥበቃ እያደረጉ ናቸው። ሪፖርተራችን ማይክል ብራውን ያጠናቀረው ዘገባ አዳነች ፍስሃዬ ታቀርበዋለች። ተጠርጣሪው ሰው ሳይፉሎ ሳይፖፍ የተባለ ከኡዝቤክስታን የፈለሰ 29 ዓመት ዕድሜ መሆኑን ፖሊሶች መግለጻቸውን የዜና ዘገባዎች ጠቅሰዋል። ሰውየው ሁለት የውሸት ጠበንጃዎችን ይዞ ከመኪና በወጣበት ወቅት በፖሊስ ቶክስ ተመትቶ ቆስሏል። ተጠርጣሪው በሆስፒታል እየታከመ ሲሆን ፖሊሶች ሌሊቱን ሙሉ ሰዎችን ለማጥቃት ከተጠቀመበት ትልቅ መኪና ማስረጃ ሲሰበስቡ አድረዋል። ኒውጀርዚ ከተማ ውስጥ ትልቁን መኪና በተከራየበት ሆም ዲፖ በተባለ የሕንፃ መሳሪያዎች የሚሸጡበት መደብር መኪና ማቆሚያ ላይ ያለችው የተጠርጣሪው ናት የተባለችው መኪና በፖሊሶች ተከባለች። ናዛር ኦዳ የተባለ መስጊድ ውስጥ የነበረ ሰው ስለ ተጠርጣሪው ማንነት ገልጿል። ለሶስት ወራት ያህል እዚህ ሲኖር ቆይቷል። ብዙ ሰዎችን ብጠይቅ የሚያውቀው ሰው አይኖርም። ይህ የግል ሁኔታ ነው። መጥፎ ተግባር ነው የፈጸመው፣ የሚል ስሜት አለኝ። የእስላም እምነት ሰዎችን እንድንገድል አስተምሮን አያቅም። ኒውዮርክ ከተማ ውስጥ የተከበረው አመታዊ የሃሎዊን ሰልፍ ከፍተኛ ጥበቃ ተደርጎለት በሰላም አልፏል። የተፈጸመው ጥቃት በሰፊው የተጠነሰሰ ሴራ አካል መሆኑን የሚያሳይ ማስረጃ እንደሌለ ባለሥልጣኖች ገልጸዋል። ይሁንና ከፍተኛ ጥበቃ መደረጉ ይቀጥላል። የኒውዮርክ ከተማ አስተዳዳሪ አንድሪው ኮሞ ፖሊሶች ከፍተኛ ጥበቃ ማድረጋቸው እንደሚቀጥል ገልጸዋል። በአውሮፕላን ማረፊያዎች ከመሬት በታች ባሉት ታነሎች ታያቸዋላቸው። ተጨማሪ አደጋ መኖሩን የሚያመለክት ማስረጃ ስላለ ሳይሆን ለጥንቃቄ ሲባል ነው ጥበቃ የሚደረገው። ጥቃቱ ከተፈጸመ በኋላ ፕሬዚደንት ዶናልድ ትራምፕ እስላማዊ መንግስት ነኝ የሚለው ቡድን በመካከለኛው ምስራቅና በሌሎችም ቦታዎች ከተሸነፈ በኋላ እንዲያቆጠቁጥ መፍቀድ የለብንም ሲሉ በትዊተር መልእክት አስተላልፈዋል። የህግ አስከባሪ ምንጮች ለሚዲያ በገለጹት መሰረት ተጠርጣሪው ለሰባት ዓመታት ያህል በዩናይትድ ስቴትስ ሲኖር ቆይቷል። ዩናይትድ ስቴትስ ከመግባቱ በፊትም ሆነ ከዚያ በኋላ የት እንደነበረ እየመረመሩ ናቸው። በተዛመደ ዜና ፕሬዝደንት ዶናልድ ትራምፕ ዛሬ ጠዋት በትዊተር መልእክታቸው ትናንትና በኒውዮርክ ማንሃተን ላይ ስምንት ሰዎችን ገጭቶ የገደለው ይኸው የኡዝቤኩ አጥቂ ወደ ዩናይትድ ስቴትስ የገባው በዲቪ ማለትም ዳይቨርሲቲ ሎተሪ ቪዛ አማካኝነት መሆኑን ተናግረዋል። ወደፊቶቹ አሜሪካውያን በተለይም ዩናይትድ ስቴትስ ውስጥ ዘመድ አሊያም ቤተሰብ ለሌላቸው በስራ ቀርጥሮ የሚያመጣቸው ወይም ስደተኞች ላልሆኑ የውጭ ዜጎች ብቸኛው አማራጭ ይኸው ዲቪ ሎተሪ ነው። እድሉን ለማግኘት የሚያስፈልገውም የሁለተኛ ደረጃ ዲፕሎማ አሊያም የጥቂት ዓመታት የስራ ልምድ ነው። የውጭ ጉዳይ ሚኒስቴር እንዳስታወቀው ግን የቪዛ መረጃ በዩናይትድ ስቴትስ ሕግ መሰረት ሁሌም ሚስጥር ነው። በዚሁ የነበረን ዜና ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15770 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥቅምት ሃያ ሁለት ሁለት ሺህ አስር ዓመተ ምሕረት ምሽት ፕሮግራም ነው። ከቀይ ሽብር ጋር በተያያዘ ክስ ተመስርቶባቸው በአንድ የሄግ ውስጥ በሚገኝ የሆላንድ ፍርድ ቤት ጉዳያቸው መታየት የጀመረው የ63 ዓመቱ አቶ እሸቱ አለሙ ዶሴ እማኞች ነገ ምስክርነት ይሰጣሉ። እንግዲህ በአጋጣሚ የእኛን ቤተሰብም የሚያውቅ ሰው እዛ ኔዘርላንድ ሰዓት እሸቱ ከታየ በኋላ ለእነኝህ ለመርማሪዎቹ እኔን የጠቆመው ሰው ነበር። ከዛ አካባቢ ማን እንደሆነ አላውቅም። እና መርማሪዎቹ ቀጥታ ከዛ ወደ ዋሽንግተን ዲሲ መጥተው ኮንታክት ያደረጉኝ፣ እኔ ካገኘቸው በኋላ ከወንድሜ ጋር ታስረው የነበሩ አንዳንድ ሰዎች እዚህ አካባቢ ነበሩ ማውቃቸው፣ እነሱን ጠቆምኳቸው። እንግዲህ ላለፈው ሶስት አራት ዓመት እየተመላለሱ ያው ምርመራን ሲያካሂዱ ነበር። ከእማኞች አንዱ ናቸው። የሰማችኋቸው ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ፣ በቤንሻንጉል በቤኒሻንጉል ጎመዝ ክልል የተፈጠረው ግጭት ምክንያት ወይም መነሻው በሁለት ግለሰቦች መካከል የነበረ የግል ቂምና በቀል ቢሆንም ግጭቱን ተከትሎ ግን ብሔር ተኮር የሆነ ጥቃት ተፈጽሟል ሲሉ በአካባቢው የሚናገሩ የሚገኙ ነዋሪዎች ገልጸዋል። ወጣቶች አሰቃቂ በሆነ መልኩ ተገድለዋል ብለዋል። የክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ በበኩላቸው ግድያው የተፈጸመው በደም ፍላት በመሆኑ አሳዛኝ ድርጊት ነው፣ ነገር ግን ጥቃቱ በፍጹም በአንድ ብሔር ላይ ያተኮረ አይደለም ብለዋል። ጽዮን ግርማ ተጨማሪ አላት። ያለፈው ሳምንት ሐሙስ ጥቅምት 16 2010 ዓም ሌሊት በቤንሻንጉል ጉምዝ በከማሽ ዞን በሎዴ ጋንፎይ ወረዳ በሎ ዴዳሳ ቀበሌ ውስጥ በሁለት ግለሰቦች ጠም ምክንያት በተቀሰቀሰ ግጭት የበርካቶች ሕይወት መጥፋቱና ንብረት መውደሙ ሲዘገብ ቆይቷል። የአካባቢው ነዋሪ ከዚህ ግጭት በኋላ በብሔር ላይ የተነጣጠረ ጥቃት ተፈጽሟል ሲሉ፣ የክልሉ መንግስት ጥቃቱ ብሔር ተኮር አልነበረም ሲሉ ይከራከራሉ። ስማቸውን ብንጠቅስ ችግር እንደሚገጥማቸው የነገሩን የአካባቢው ነዋሪ እኔ በቦታው ነበርኩ፣ ሁኔታውን ተመልክቻለሁ፣ የሟቾችን አስክሬን ቆጥር ያለሁ ይላሉ። የተፈጠረው ነገር በዋነኝነት የሁለት ግለሰቦች ጠብ ነበረ፣ አጋጣሚ የተከሰተ ክስተት ነው። የነባር ብሔረሰቡና የአማራ የሁለቱ ግጭት ነበረ። ከዛ አልፎ ያው ሰውዬው አጋጣሚ ቀን ሰራተኞቹ ሲደበድቡበትና ወደ ቤቱ ሲሄዱ በህግ አምላክ በሚልበት ሰዓት ተጣልቶ አንድ ሰው መታ። ከዛ በኋላ ያ ሰው ተመቶ ወደ አመራሮች ተደውሎ ሰውዬው ወደ ቀርብ ተደረገ። ከዛ በኋላ ልጅ ወደ ሐኪም ቤት መጥቶ የማይተርፍበት ነገር ሲፈጸም ሲሞት ወደ ቤተሰቦቹ ተመለሰ። ከዛ በኋላ ነው እንግዲህ ገጠመኞቹ ተረስተው ወደ ዘረኝነት ተቀሶ ሁሉ ህድመት የደረሱ ማለት ነው። ሲጀመር ይሄ ጉዳይ በጣም የሚጎላው ነዋሪው ህብረተሰብ ላይ አልነበረም አመራር ላይ ነው። በቃ የአመለካከት ችግር ላይ ነው ነገር የሚባባሰው ና እኚህ ግለሰብም የክልሉ መንግስትም እንደሚለው ሟች የአስረኛ ክፍል ተማሪ የጉምዝ ተወላጅ ነበር። በማግስቱ አርብ ጠዋት በአስራ ሰባት ሁለት ሺህ አስር ማለት ነው ቤተሰቦቹ ለሟች ቀብር በመሄድ ላይ ያሉ ሌላ ግጭት ተቀሰቀሰ። በዚህም የክልሉ መንግስት የሞቱት ሰዎች ቁጥር ስምንት ነው ሲል ነዋሪው ቁጥሩን ከፍ ያደርጉታል። ከዛ በኋላ ጉዳዩ የብሄር ሆነ ያው የአማራ ተወላጆች ወይም አገው የሚባሉ ሰዎች ይጭፍጨፍ አይደለም እንግዲህ፣ በተጨባጭ ትናንትና አስር ሰዎች ተፈልገው ተገኝተው ነበረ። ከአስር ሰዎች አምስቱ እዛው ቦታው ላይ የተገደሉ ሲሆን ሁለቱ ውሃ ውስጥ ወይም ጉድጓድ ውስጥ ነው ተለቅመው የተገኙት። ትናንትና ቃብር ላይ የዋለው አስር ሰው ነው። ከአስር ሰው ዘጠኙ እዛው ሲቀበሩ፣ አንዱ በዘመዶቹ ምክንያት ወደ አማራ ክልል ይሄዳል ተብሎ ውዝግብ ላይ ነበረ። እንግዲህ ሰዎቹ ከሞቱ በሶስተኛ ቀናቸው ያው ሬሳ ማያልፍም ተብሎ ትናንትና ዘጠኝ ሰዓት አካባቢ ነው በስንት ጭቅጭቅ እንዲያልፍ የተደረገው። ከዛም አልፎ ልዩ ኃይሎቹ ተኩሰው መን ብለው ያ ሁሉ ነገር አልፎ ነው ሬሳው ያለፈው። እንግዲህ ያው የሞተውን ሰው እንኳን ለማሳለፍ ከባድ ነበረ። ሬሳ የሞቱትን ሬሳዎች በወቅቱ ለማንሳት ከባድ ነበረ እና በጣም የደረሰው በደል በጣም እጅግ ያሳ ሬሳው አያልፍም ሲባል ቤተ ዘመዶቹ ወይም ከሀገር ቤት የመጡ ዘመዶቹ በግድ እኛም መሞት አለብን ያለተ ይዘን እናልፋለን ብለው ቢባሉበት ሰዓት ይዘው ሲያልፉ አምስት መቶ ሀያ ሰው ነበር። ሬሳውን ይዞ ይሄድንና ኦሮሚያ ክልል ውስጥ ከገባን በኋላ ተቀብለውን መኪና ጠርተው ሬሳ ጭነውልን እኛን ማረፊያ ሰጠውን። አድረን የወረደው ፖሊስ አዛዥ ተጠርቶ እኛን ተረክቦ ወደ ቦታ እንደሚመልስና እንከን እንዳይደርስብን አነጋግረውት ነበር። ስብሰብ አድርገው የተሸኘንበት ነው ትናንት። ነዋሪው በግጭቱ ወቅት ግድያ የተፈጸመው በአሰቃቂ ሁኔታ እንደሆነ በዝርዝር ያስረዳሉ። እርሳቸው እንደሚሉት ጥቃቱን ሲፈጽሙ የነበሩት የሀገሬው ተወላጅ ወጣቶች ሲሆኑ፣ የሚከላከሉትም የሀገሬው ተወላጆች ነበሩ ይላሉ። ግን ሁኔታውን መልሶ ለማሰብ የሚከብድ ዘግናኝ ነበር ብለዋል። አዎ ከባድ ነው። አሁንም ቢሆን የሚታየው ነገር በጣም ያንጃበበና ከባድ ነገር ነው። ማለት አሁን በዋናነት ማን እንዳጠፋ እየታወቀ እርምጃው እንኳን እስካሁን እየተወሰደ አይ፣ አሁን ሰው የት ነው ያለው? ሰው ያው ሞቷል የሚባል አለ፣ ሩጦ ጠፍቷል የሚባል አለ፣ እንዲሁ በአጋጣሚ ሀገር የለቀቀ ወደ ኦሮሚያ የገባለ እዚህ ወረዳ ላይ መጡ የተቀመጣለ የት እንደሆነም እስካሁን ተ እዛ ቀበሌ ላይ ያለው ማለት ነው። ቀበሌ ላይ ያለ ሰው ተበትናል። ልጆች ትቶ፣ ሚስቱ ትቶ፣ ንብረት ሀብቱ ቤቱ ትቶ በዛው የሞታ አለ፣ በዛው ሩጦ እንዲሁ ህዱ የቀራ አለ ዝሮ ዝሮ ያው የእኛ የአማራ ብሔረሰብ ሲፈጠር የተረገመ ነው መሰለኝ ነው በየጊዜው ነው የቤንሻንጉል ክልል የመንግስት ኮሚኒኬሽን ጉዳዮች ሀላፊ አቶ መንግስቱ ፔሶ በበኩላቸው የብሔር ጥቃት ተፈጽሟል ሊባል አይችልም ብለዋል እንደ ክልል መንግስትም ሆነ አጠቃላይ የአካባቢውን ማህበረሰብ ስናወያይ ጥቃቱ ሲደርስ ይህ አማራ ብሔረሰብ ላይ ያነጣጠረ ነው ብሔረሰብ ተኮር ነው የሚለው ኮምፕሊት ስህተት ነው ነገር ግን ግለሰቦቹ የሁለቱ ብሔረሰብ ተወላጆች እስከመሆናቸው ድረስ የሟች ቤተሰብ እና ወጣቶቹ በደም ፍላስ ተነሳስቶ ጥቃት ሲፈጽሙ ሌላው ብሔረሰብ ላይ የፈጸሙት በመሆኑ እና መከላከል ሂደት ውስጥ ደግሞ የጉምዝ ብሔረሰቦችን አብሮ ጸጥታ ኃይሉ ጋር ራሱ የመከላከል ስራም ሲሰሩ ነበረ። ይሄ ማለት የብሔረሰቦች ግጭት እንዳልሆነ የሚያሳይ ነገር ነው። የጉምዝ ብሔረሰብ ተወላጆችም አብሮ የጥቃቱ ሰለባ ነበሩ ማለት ነው። በደም ፍላስ ተነሳሱ ሰዎች ስለዚህ ኮምፕሊት ላይ አጠቃላይ የፖለቲካዊ አንደምታም የለውም። የብሔረሰብ ግጭትም አይደለም። ተጎጂ ቤተሰቦች ወይም የሟች ቤተሰቦች ሌሎች ብሔረሰቦች ላይ ያደረጉት ጥቃት ነው። በእርግጥ ትክክል ነው ግጭቱ። ያም ሆኖ ግን ቁጥጥር ውስጥ እስከሚገባ ድረስ ራሱ የሁለቱም ብሔረሰብ ተወላጆች እርስ በእርሳቸው እየተደጋገፉ ነው ግጭቱን ሲከላከሉ የነበሩት። ያነጋገርናቸው ነዋሪ የአማራ ክልል መንግስት ተወካዮች፣ የብአዴን ጽህፈት ቤት የክልሉ ተወካይና የክልሉ መንግስት ከጥቃቱ የተረፉ ነዋሪዎች ጋር ውይይት እየተደረገ መሆኑን ጠቁመው ነገር ግን አሁንም ስጋት ላይ ነን ብለዋል። አቶ መንግስቱ ፔሶ በበኩላቸው ክልሉ ሁሉንም ሰው በእኩል የሚመለከት ነው ብለዋል። ይሄ ግለሰቦች መካከል የተፈጠረ ግጭት እንጂ አንድ ብሔረሰብ ሌላ አካባቢ ሂዶ የመኖር ህልውናውን አደጋ ላይ የሚጥል ነው ብሎ መውሰድ አይቻልም። ምክንያቱም እኛ ክልል ውስጥ አብዛኛዎች ወረዳዎች ላይ ሁሉም የኢትዮጵያ ብሔር ብሔረሰቦች አብሮ ተቻችሎ ተከባብሮ በሰላም የሚኖሩበት ለዘመናት የቆየ እሴታችን ነው። ይሄ ምንም አይነት ብሔረሰቦች ማዕከል የሚፈጥረው ምንም አይነት ብሽታም አይኖርም ሊኖርም አይችልም። በኢትዮጵያ ውስጥ የተቃውሞ እንቅስቃሴ ሲካሄድ በተለያዩ አካባቢዎች የድንበርና የብሔር መልክ ያላቸው ግጭቶች ይፈጠራሉ። ከቅርብ ጊዜ ወዲህ ደግሞ እንዲህ ያሉ ግጭቶች በተደጋጋሚ በመሰማት ላይ ይገኛሉ። ከግጭቱ በኋላ ከአደጋው የተረፉትን ወይም ደግሞ ጥቃት የተፈጸመባቸውን አብዛኞቹን ነዋሪዎች ስናነጋግራቸው እንዲህ ያለ ነገር ገጥሞን አያውቅም የተጋባን የተዋለድን አብረን የኖርን ህዝቦች ነን የሚል ምላሽ ይሰጣሉ። የክልሉ መንግስታትም ሲጠየቁ ተመሳሳይ ምላሽ ይሰጣሉ። ታዲያ እንዲህ ያሉ ግጭቶች ለምን መበራከት ጀመሩ? በስፋት መዳሰስ ያለበት ጥያቄ ነው። ባለፈው ሳምንት በዚህ ጉዳይ ላይ ያነጋገርናቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ምላቱ ገመቹ እና የአረና ትግራይ የቀድሞ አመራር አቶ ገብሩ አስራት የኢትዮጵያ ሕዝብ እርስ በርሱ ከሚያጋጨው ነገር ከፍተኛ ጥንቃቄ ሊያደርግ ይገባል በሚል መምከራቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን፣ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ዛሬም እንዳልተፈቱ ታወቀ። በዋስ እንዲፈቱ በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የተሰጠው ትእዛዝ በበላይ ፍርድ ቤት እንደታገደ ተሰምቷል። አቶ በቀለ በጉዳዩ ላይ ለመከራከር ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ለህዳር 14 ቀን እንዲቀርቡ መታዘዛቸው ታውቋል። መለስካቸው አመሃ ዝርዝሩ ልኳል። አቶ በቀለ ገርባ በዋስ እንዲፈቱ በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ከትናንት በስቲያ የተሰጠው ትእዛዝ አቃቢ ህግ ባቀረበው አቤቱታ መሰረት በፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መታገዱን የታሳሪው ልጅ ወይዘሪት ቦንቱ በቀለ ለቪኦኤ ገለጸች። እንደተለመደው ወደ ቅሊንጦ ማረሚያ ቤት አባቷን ለመጠየቅ በጠዋት የሄደችው ወይዘሪት ቦንቱ ለጊዜው እንዳለገኛቻቸው፣ ወደ ጽህፈት ቤትም ተጠርተው እንደሄዱና ከባለሥልጣናቱ ጋር እየተነጋገሩ መሆናቸው ተነግሯታል። በመጨረሻም መጥተው የሆነውን እንዳስረዷት ገልጻለች። እየጠበኩኝ መጣና ለህዳር አስራ አራት ቀጠሮ ተሰጠ። አሁን ለህዳር 14 ቀን ቀጠሮ የሰጠው አካል ማን ነው? ነግረውሻል? ለሰበር ሰሚ ችሎት አቃቤ ሕግ አቤቱታ ስላቀረበ ነው እና እስከዛ ድረስ የግድ መቆየት ያለበት ይሄ ተፈጻሚነት የለውም ነው የተባልሽው? አዎ፣ እስከ ህዳር አስራ አራት እዚው ማረሚያ ቤት ይቆይና ክርክር ይደረጋል ነው የሰማሁት። ከእናንተ መካከል ከጠበቆች መካከል ይህን ነገር የሰማ አለ። በጣም የሚገርመው ነገር እሱ ነው። ከቤተሰብም ወይም ጠበቃ ተጠርቶ ወይ ባለጉዳዩ በቀለ ገርባ ተጠርቶ ፍርድ ቤት የተነገረ ነገር የለም። የሰማነው ከማረሚያ ቤት ነው። እኔ እንደ ሌላ ጊዜ እንደማደርገው ልጠይቀው ሲሄድ ነው የሰማሁት፣ ከማረሚያ ቤት። እነሱም ትዕዛዙን ያመጡት ከዛ ነው ማለት ነው፣ እነሱ እንደሚሉት ማለት ነው። እንግዲህ ኬት እንዳመጡት እንግዲህ የምናውቀው ነገር የለም። እኛ ትናንትና ወረቀት ተሰጠን ለፌዴራሉ ከፍተኛ ፍርድ ቤት ለአስራ ዘጠነኛ ወንጀል ችሎት ወረቀት አስገቡና ከዛ የትኛው መዝገብ ቁጥር ልክ እንደሆነ እነሱ መልስ ይስጡን የሚል ወረቀት ነው የተሰጠ። እና ወረቀቱም መብራት ጠፋ እና የተለያየ ምክንያት እየተሰጠ ቆያና ዘጠኝ ሰዓት አካባቢ ወረቀቱ ተሰጠን። በዛ ሰዓት ደግሞ ፍርድ ቤት ልንደርስ አንችልም። ከቂሊንጦ ማረሚያ ቤት ልደታ ፍርድ ቤት ልንደርስ አንችልም። ዛሬ ጠዋት ስንመጣ ደግሞ ይህ ነገር ተነገረን። ከአቶ በቀለ ገርባ ጠበቆች ለአንዱ ለአቶ አማሃ መኮንን ተመሳሳይ ጥያቄ አቅርቤላቸው ነበረ። እኛ ጠበቆችም ሆነ አቶ በቀለ አልተገኙም። ለነገሩ ነገሩ በዚህ ደረጃ በሚታይ አቤትታ ላይ ያስቀርባል እስከሚባል ድረስ ያው አቤታ ያቀረበው አካል ብቻ ነው የሚቀርበው። ስለዚህ ይሄን የሰማነው እንግዲህ ከማረሚያ ቤት ነው። ግን እንደዚህም ሆነ እስካሁን ድረስ ለአቶ በቀለም ሆነ ለእኛ ለጠበቆቹ በእጃችን የደረሰ ምንም አይነት የፍርድ ቤት ትእዛዝ የለም። በዚህ መሀል ታዲያ ለሳቸው ብቻ ስለተነገረ ማረሚያ ቤት የሚቆዩት እንጂ የታወቀ ነገር የለም ማለት ነው። እውነት ነው። በይፋ ለአቶ በቀለም ሆነ በጽሁፍ የደረሳቸው መጥሪያ የለም እስከዛሬ እኛ እስካናገርናቸው ጊዜ ድረስ በሌላ መንገድ ያው እኛ ጠበቆች ግምት የወሰዳችሁት ጠንካራ ግምት የወሰዳችሁት፣ ምክንያቱም እንግዲህ መፈታት ነበረባቸው ከዛሬ ሁለት ቀን በፊት እንዲሰውዬ እስከ ዛሬ ቆይተዋል። በዚህ ጊዜ ውስጥ እንዴት ሊሳካ ይችላል? ይሄ ነገር እውነት ነው። ባለፈውም እንደገለጽ ነው ጠቅላይ ፍርድ ቤቱ በጣም ዝርዝርና አስተማሪ ሊባል በሚችል በኛ እምነት ውሳኔ አቶ በቀለ በዋስ እንዲወጡ ወስነዋል። ያ ውሳኔ በእለቱ መፈጸም ይችል ነበር፣ ይገባም ነበር። በእለቱ ባይፈጸም ትላንት መፈጸም ነበረበት። በእነዚህ በሁለት ቀን ሁሉ በፍጹም አጥጋቢ ያልሆኑ ምክንያቶች እየተሰጡ ሳይፈታ እስከ ዛሬ ቆይቷል። በዚህ መሀል እንግዲህ አቃቤ ሕግ ሰበር አቤቱታ ሊያቀርብ ይችላል። አቅርቧል ብለንም እንገምታለን። በዛው ፍጥነት ደግሞ እንግዲህ የሰበር ሰሚ ችሎቱ የአቃቤ ሕግን አቤትታ ተመልክቶ ጉዳዩ ለሰበር ያስቀርባል በማለት የጠቅላይ ፍርድ ቤቱን ውሳኔ አግዶታል ብለን ነው የምንገምተው። ምናልባት የማረራ ቤቱን በዚህ ደረጃ የተረጋገጠ ነገር በእጃቸው ባይኖር ይሄንን የፍርድ ቤት ስም አንስተው በዚህ መልክ መልስ ሰጥተው ጠበቃውንም ሆነ ቤተሰቦችን ያሰናብታሉ ብለን አንገምትም። ለዚህ ነው ጠንካራ ግምት አለን ያልነው። ከሁለት ዓመት በፊት ሲሆን እንደዚህ አንድ ተመሳሳይ ውሳኔ በከፍተኛ ፍርድ ቤት ተወስኖ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ደግሞ ያን ውሳኔ አግዶ እንደገና ተከራክራችሁ በሰበር ሰሚ ችሎት አቅርባችሁ አቤቱታ ሰበር ሰሚ ችሎት ውሳኔ ለእናንተ እንደወሰነ ትዝ ይለኛል። ከዚህ ጋር ተመሳሳይነት የለውም ወይ? አሁን እዚህ ከዚህ ጋር ተመሳሳይ የሚያደርገው ጉዳዩ በተለየ ሁኔታ የተፋጠነ መሆኑ ነው። አንድ ጉዳይ ተፋጥኖ መወሰኑ በራሱ ችግር የለውም። በእኛ በኩል ግን ለሁሉም ጉዳይ በዚህ መልክ እንዲሆን ነው። በሁሉም ጉዳይ እንደዚህ የተፋጠነ መሆን አለበት ለማንኛውም አሁን ባለን መረጃ የሰበር ሰሚ ችሎቱ እና አቶ በቀለ ለህዳር አስራ አራት ቀርበው በአካባቢ ህግ አቤቱታ የሰበር አቤቱታ ላይ መልስ እንዲሰጡ መቀጠሩን ሰምተናል። ስለዚህ በእኛ በኩል ከዚህ በኋላ በዛ ክርክር መሳተፍ ይጠቅማል አይጠቅምም የሚለውን ከአቶ በቀለ እና ከሌላ የስራ ማስረ ከአቶ አብዱል ጀባር ጋር ተነጋግረን የምንወስነው ይሆናል። ወይዘሪት ቦንቱ በቀለን ተሰጥቷል በተባለው የእግድ ውሳኔ አባቷ ምን እንደተሰማቸው አካፍሏት እንደሆነም ጠይቅያት። አለው በቀለ ምንም አንደኛውም የጠበቅነው ነገር ነው። እሱም ብሏል እኔ ከቤተሰብ ቃ እስክቀላቀል ድረስ እኔ ራሴ አላመንኳቸውም ነበረ። አላምን ነበረ እዛም ሲወሰን። ከዛ ግን በሚዲያ ሲነገር በራሳቸው የዜና አገልግሎት ተናግረዋል እና ብዬ አመንኩኝ። በመጨረሻ ማታ ሁለት ሰዓት ላይ ዜና ስሰማ አመንኩኝ አለ ከዛ በኋላ ደግሞ ማንቋተት ሲጀምሩ ድጋሚ የሆነ ነገር ቢኖር ነው አልኩኝ አለ። አንቺስ በግልሽ ምትሰማሽ ቦንቱ? እንደ ቤተሰብ እኔ ልጁ ነኝ። በጣም አባቴ ነው። ከእኔ ርቆ ማረሚያ ቤት እኔ ያለው ከቤተሰቡ ጋር አይደለም። በየዕለቱ በየቀኑ እንሰጋለን። ምክንያቱም ከኛ ጋር ስላልሆነ እንፈራለን። ምንም የሚገመት ነገር አይደለም እዚህ ሀገር የሚፈጸመው ነገር ስለዚህ እንፈራለን። ቢፈታም ቅጣቱን እንደሚጠብቀው እናውቃለን። ግን ትንሽም ቢሆን ያረጋጋን ነበር ከቤተሰቡ ጋር መሆኑ፣ ከልጆቹ ከባለቤቱ ጋር መሆኑ ያረጋጋን ነበር። አሁን ግን ያም ውሳኔ የሚሰጠው ማን እንደሆነ አናቅም፣ የሚሽረው ማን እንደሆነ አናቅም። በተጨባጭ ያየነው ነው ይሄ። በጣም አመሰግናለሁ ወንቱ ስለ ትብብርሽ እኔም አመሰግናለሁ አቶ መለስካቸው መለስካቸውን አመሰግናለሁ ለዘገባው ወደ ተከታዩ ዘገባ እናልፋለን የኦሮምኛዊቱን ድምፃዊት ሴና ሶሎሞንን ጨምሮ ሰባት አርቲስቶች በማረሚያ ቤት ያለውን አያያዛቸውን አማረዋል። ከዚህ ማረሚያ ቤት በሕይወት የምንወጣ አይመስለንም ብለዋል ለዳኞች። አራተኛው ተከሳሽ ኢፋ ገመቹ አቤቱታውን ለዳኛ ሲያቀርብ የእርስዎ ልጅ ዳኛውን ማለቱ ነው፣ ነገ መብቱን ከጠየቀ መታሰሩ አይቀርም። ስለዚህ ስለ እርስዎም ልጅ ብዬ ነው የምናገረው። የምንጠቀመው ውሃ ምን አይነት ነው? የጉድጓድ ውሃ ነው። አሸዋ ነው ያለው፣ ትል ነው ያለው፣ ሙቅ ነው። በዚያ ላይ እዚህ የምታዩት ጠቅላላ ኩላሊት በሽተኛ ነው ሲል በምሬት መናገሩ ተገልጿል ሲሆን ጠበቃውን አቶ ወንድሙ ኢብሳን አነጋግራ ተከታዩን ዘገባ አጠናቅራለች። ተከሳሾቹን ወክለው በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከቀረቡት ጠበቆች አንዱ አቶ ወንድሙ ኢብሳ ለአሜሪካ ድምጽ እንደተናገሩት ሰባቱም ተከሳሾች ድምፃዊ፣ ጸሐፊ፣ ዳይሬክተር፣ በአጠቃላይ በኪነ ጥበብ ስራ ላይ የተሰማሩ አርቲስቶች ናቸው ብለዋል። ታወቀው ህብረተሰቡ ስሜት መግለጽ ነው። ሐዘኑንም፣ ደስታውንም፣ መከራውንም፣ ችግሩንም አጠቃላይ ያለው መግለጽ ነው እና በዚህ ሂደት ላይ የሰሩ ቆዩ ነበሩ እንጂ እንደ አክቲቪስቶችም ወይ ደግሞ እንደ ፖለቲሻንም የሚንቀሳቀሱ አልነበሩም። በነገሩም ዞሮ ዞሮ በሽብር ተከሰሱ። ሽብር ወንጀል አንቀጽ ስድስት ሀምሳ ሁለት ህዝበር ሁለት ሺ አንድ ና ሀያ ሰባት ነው የተከሰሱት። ለትላንት የተቀጠሩትም በጠበቆቻቸው የቀረበው መቃወሚያ ላይ ብይን ለመስጠት ነበር። ይህን በተመለከተ ፍርድ ቤት ያለውን አቶ ወንድሙ ያብራራሉ። ቶላ ማርያም የሚባል ጠበቃና እኔንም በየግል ነበር ቤተሰብ በተበታተነ ያነጋገረን። እኔም የራሴን ለሰባቱ መቃወሚያ አቀረብ። አቶ ቶላ ማርያም ሰባቱ አቀረበ። ሁለቱንም መቃወሚያዎች አምና ሁለት ሺ ዘጠኝ መጨረሻ ላይ ለፍርድ ቤቱ አቀረብም። ፍርድ ቤቱ ትክክል ናቸው ብሎ ተቀበለን። ትላንት እና ስንገናኝ ችሎቱም ያው ነው እኛም ያው ነው መቋሚያቸውም ያው ነው። ሁለታችሁም የተለያየ መቋሚያ ስላቀረባችሁ ለማንኛው ላይ ብይን እንሰጣለን ብለን ተቸግረን ምንም ነገር አላለንማ። ሁለታችሁ ሁለታቹ የማን ነው የምንቀበለው? የምል ፍርድ ቤቱ አስገራሚ ጥያቄ ጠይቀን ግን በእለቱ እኳ ተቀብላችሁናል አንድ ላይ አድርጋችኋል በምትሉ እኛ እንጋላለን። በእለቱ ችሎቱ ከተቀበሉም በኋላ እንደዚህ ማድረጉ የህግ ድጋፍ የለውም እና ብይን ሊሰጠን ይገባላል ነው ለመከራከር መኮልን ፍርድ ቤቱ ልሳታት ይችላል ። ስለዚህም ደግሞ ፍርድ ቤቱ መቼውንም ባወቅበት ሰዓት ማድረግ ስለሚችል አሁን በአጭ ቀጠሮ ስለምናደርግ ከሁለት አንዳችሁ የማንን እናንሳ ወይም ደግሞ እንደገና ቀናጫችሁ ታቀርባላችሁ የሚል ጥያቄ ሲቀርብ ጉዳዩ በጣም ገረመኝና ይነ የሁለቱም መቃወሚያዎች ይዘጣቸው አንድ አይነት ነው። የነጠው ና በቶለማርያም ሊሰጠን ግን ከዚህ ሳምንት ማለት የለበትም የሚል ጠቅለ ክርክር ያቀረብን ቶለማርያም ይንኑ አነሰ ልጆችም ይንኑ አነሱና ለሀሙስ ተቀጥረ ማለት ነው። ለነገ በመጨረሻም ተከሳሾቹ በማረሚያ ቤቱ ያለውን አያያዝ በተመለከተ ለፍርድ ቤቱ አቤት ብለዋል ብለዋል አቶ ወንድሙ። በቅልንጮ ማረሚያ ቤት ውስጥ ያለ ነው እንደ እስረኛ አይደለም የምንታየው። የምንጠጣው ውሃ በጣም ቆሻሻና የጉድጓድ ውሃ ነው። ትላቅጫሉበት መኝታችን ለምሳሌ ሰባተኛው ልጅ ኢልያስ የሚባለው ልጅ ህመም አለበት። ይሄ አይነት ነገር ያስቆጣ ነገር አለበት አንድ ጠባብ ፍራሽ ላይ ለሁለት ነው የምንተኛው። ጎናችን ማገላበጥ አይችልም። ለአጠቃላይ ለሰው ልጆች ጋቸው መሰረታዊ ነገሮች ህገ መንግስታዊና ሰብአዊ መብቶች የሚያስከብሩ ነገሮች ሙሉ በሙሉ መመስገናል። ይሄን ነገር ደግሞ አቤቱታ ለማቅረብ ስንፈልግ ማረሚያ ቤቱ ወታደሮች አይፈቅዱልንም። አሁንም ተስሎ ይደርስብናል። አሁንም ይሄንን በመናገራችን የምከተለልን ጥሀት እናውቃለን። እስር ቤት መታሰራችን እንደተጠበቀው ሆኖ፣ ነገር ግን የእስረኛ አያያት እየተደረገልን አይደለም። ግን የሰብአዊ ማብትና ዲሞክራሲያዊ ማብቶች እንዲ ሕገ መንግስታዊ ማብቶቻችን ተጥሰዋል። አራተኛው ተከሳሽ በበኩሉ ዳኛውንም ጭምር እርስንም ይመለከታል ሲል አቤቱታ አቅርቧል ብለዋል። ስለዚህ አጠቃላይ ማረሚያ ቤት እስረኛ አያያት በፍጹም በከሰብአዊ አያያዝና ከሰብአዊ መብት ውጭ ነው። እንደ ጠላት ነው የምንታየው፣ እንደ ዜጎች አይደለም የምንታየው። የእርሶ ልጅም የእርሶ ዘመድን እዚህ ቦታ ተከሶ ነገ ሊገባ ይችላል። ማንኛውም ኢትዮጵያዊ ተከሶ ሊገባ ይችላል። የኛም ትናንትና ሰላማዊ ዜጎች ነበር ተጠርጠሬ ነ የግባ ነው። እ የራሱ ብቻ አይደለም የምንናገረው ነው ያለው ልጁ ሄድ ነው እና አንድ መጽሐፍ ደርሷል። ለራሴ ብቻ አይደለም አጠቃላይ ሊሀገርታ ኢትዮጵያ ውስጥ ያሉ ማረሚያ ቤቶች ቂሊንጦን ጨምሮ አያያዛቸው እጅግ በጣም ሆን ተብሎ እስረኞቹን ለማሰቃየት እስረኞቹ ፍርደኛ ሳይሆኑ ለመቅጣት የሚደረግ ነው። ውሃው ትላት ትላለው ነው። ውሃው ችግር አለበት። መኝታው ችግር አለበት። ምግቡ ችግር አለበት። እርሶም ሰው ነት፣ እኛም ሰው ነን፣ የሰው ልጆች ነን። ገና እንደምታሰር አይታወቁምና ባት ስ ልጆችን በማሰብ እርሶ ልጅ ብዙ ቦታ ብለን ምን እንደምደርስበት በማሰብ እግ ማንን እንድጠይቅ ስለምችል እና ይሄ ሰብዊ ማ እንዲ በአግባቡ እንዲያዝልን የሚል አቤቱታ ነው። ጠንከር ያለ ነው ያቀረበውና በጣም ሰርቶ ይድለሰቱትም አቶ ወንድሙ ኢብሳ ደንበኞች ቸው አቤቱታቸውን ካቀረቡ በኋላ እርሳቸውም ጨምረው ለፍርድ ቤቱ ማስረዳታቸውን ተናግረዋል። በየቀኑ ችሎት የሚቀርቡ ተከሳሾች በማረሚያ ቤቶች ውስጥ የሰብአዊ መብት ጥሰት እንደሚፈጸመባቸው እየገለጹ በመሆኑ ፍርድ ቤቱ ጠንከር ያለ እርምጃ እንዲወስድ ጠይቀዋል። ፍርድ ቤቱ በበኩሉ አቤቱታው በጽሁፍ ይቅረብልኝ ሲል አዟል። ይህንንም በጽሁፍ እናቀርባለን ብለዋል። አቶ ወንድሙ ይብሳ፣ ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ የዜናና የዘገባዎች ክፍለ ጊዜ ተጠናቀዋል። ከምሽቱ ሶስት ሰዓት ከሰላሳ ሶስት ከሰላሳ ሁለት ሌል ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። አሁን ወደ ሁለተኛው አጋማሽ ከመዞራችን በፊት የፕሮግራም መልእክት አለን። ለጥያቄው መልስ ከቅርብ ጊዜያት ወዲህ በኢትዮጵያ የተለያዩ አካባቢዎች የሚታየውና የሚሰማው የግጭቶች ሁኔታ የሕይወት መጥፋትና የንብረት ውድመት እጅግ አሳሳቢ ደረጃ ላይ ደርሷል። በሶማሌ ክልልና ኦሮሚያ፣ በቤንሻንጉልና ኦሮሞ፣ በቡርጂና ጉጂ፣ በአማራ ክልልና በአፋር፣ አሁን በቅርቡ ደግሞ ኦሮሚያ ውስጥ በበደሌ በአምቦ በነቀምቴ የጠፋው ሕይወት ኢትዮጵያ ወዴት እየሄደች እንደሆነ ጥያቄ የሚያስነሳ ነው ነገ ሐሙስ ምሁራንና ከተቻለም ባለሥልጣናትን አቅርበን እናወያያለን። እጥር ምጥን ያሉ ጥያቄዎቻችሁን እስከ ዛሬ ምሽቱን ማምሻውን ማለት ነው በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 እንዲሁም በኢሜይል ኤች ኦ አር ኤን አት ቪኦኤኒውስ ዶት ኮም ላይ ላኩልን። ለጥያቄው መልስ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ምሽት መደበኛ ስርጭት ነው። አብራችሁን ቆዩ። ከቀይ ሽብር ጋር በተያያዘ ክስ ተመሥርቶባቸው ጉዳያቸው በአንድ የሄግ የሆላንድ ፍርድ ቤት መታየት የጀመረው የ63 ዓመቱ አቶ እሸቱ አለሙ ፈጽመዋል የተባለውን ወንጀል በጊዜው ታስረው ከሞት የተረፉና እንዲሁም የቤተሰባቸው አባሎቻቸው የተገደሉባቸው በዩናይትድ ስቴትስና ሌሎችም አካባቢዎች ነዋሪ የሆኑ ኢትዮጵያውያን የምስክርነት ቃላቸውን ነገ ይሰጣሉ። አሉላ ከበደ ከምስክሮቹ አንዱን አነጋግሮ ተከታዩን አጠናክሯል። እንደ አውሮፓውያን የዘመን አቆጣጠር በሺህ ዘጠኝ መቶ ሰባዎቹ በጎጃም ክፍለ ሀገር በደብረ ማርቆስ ከተማ ተፈጽመዋል በተባለውና ሰባአምስት ወጣቶች በተገደሉበት ወንጀል ነው ተጠርጥረው ከሄጉ ፍርድ ቤት የቀረቡት የያዛችሁት የተሳሳተ ሰው ነው ሲሉ ለፍርድ ቤቱ የመለሱት ተጠርጣሪ አቶ እሸቱ አለሙ የኔ ድርሻም የፕሮፓጋንዳ ሥራ ብቻ ነበር ቢሉም የዚያ ክፉ ጊዜ ዘግናኝ በደል ሰለባዎች ነን የሚሉት ወገኖች ግን የምስክርነት ቃላቸውን ለመስጠት የኔዘርላንድ መንግሥት መቀመጫና የበርካታ ዓለም አቀፍ ችሎቶች መናኸሪያ ወደ ሆነችው ዘሄግ ከተማ አቅንተዋል አቶ አብርሃም ብዙነህ ከዋሽንግተን ዲሲ ወጣ ብላ የምትገኘው የቨርጂኒያዋ የፎልስ ቸርች ከተማ ነዋሪ ናቸው። በተጠርጣሪው አቶ እሸቱ ትዕዛዝ ከተገደሉት ወጣቶች አንዱ ታላቅ ወንድማቸው መሆናቸውን ይናገራሉ። እኔ ከዚህ ጉዳይ ጋር የሚያገናኘው በአስራ ዘጠኝ ሰባት ላይ ደብረ ማርቆስ እስር ቤት በሱ ትዕዛዝ የተገደሉት ወደ ሰባ አምስት ወጣቶች ነበሩ። ከዛ ውስጥ ሙልጌታ ብዝነህ እኔ ወንድም አንደኛው ነበር። የአንድ ጊዜ ታላቂ ነው። ከአዲስ አበባ ዩኒቨርሲቲ የሶስተኛ አመት ተማሪ ነበር እና ለአንድ አመት የማስተማር ሰርቪስ ይሰጡ ነበር። ለዛ ጉዳይ ነበር ደብረ ማርቆስ የሄደው እሱ እና በዛ ጊዜ ነው ታስሮ ይህ ነገር የደረሰበት። አቶ አብርሃም፣ ይሄ ሁኔታ ሲፈጠር እርስዎ በአካባቢው ነበሩ? በጊዜው በአጋጣሚ እኔ በበርታ ኮንስትራክሽን ውስጥ ሌላ ክፍለ ሀገር ውስጥ ነበር የምሰራው። በአጋጣሚ ወደ ደብረ ማርቆስ ለእረፍት በሄድኩበት ሰዓት በታሰሩበት ጊዜ እዛ ነበርኩ እና ለመጨረሻም ጊዜ እዛ በታሰሩበት ካምፕ ውስጥ ሄጅ አግኝቸዋለሁ። ከዛ በኋላ ግን የማየት እድሉም አልነበረም፣ ወደ ወይን ቤት እስር ቤት ካስገቧቸው በኋላ ማለት ነው። እና እኔም ያው ተመልሼ ከሄድኩ በኋላ ወደ ስራ፣ ይህ ነገር ከተፈጸመ በኋላ ነው እንደገና ተመልሼ የሄድኩት ወደዛ። ጊዜው ሩቅ ስለሆነ ሁሉን ነገር በውል መለየት ሊያስቸግር ይችላል። የቀይ ሽብር ጊዜ መሆኑን በኢህአፓ የተጠረጠሩ ወይም አባል የሆኑ ሰዎች የሚታሰሩበት መሆኑንም እረዳለሁ። ወንድሞ አቶ ሙሉጌታ ለማስተማር ብለው ሲመጡ በምን ምክንያት ተያዙ? እንዴት እስር ቤት ገቡ? እስኪ ስለወንድሞ ወንድሞ ና ስለ ሁኔታው ይግለጹልን። ለቤተሰባችን እሱ ሁለተኛ ልጅ ነበር። አራት ነን። የመጀመሪያው ሙን የለት ይባላል። ከዛ ሙሉጌታ ከዛ እኔ ነኝ። ከኔ በኋላ ይዋንሳለ አራት ነን። ከአንድ እናትና አባት የሚትወልደን ያደግነው የተማርነው ዛ ደብረ ማርቆስ ነው። በዛ ጊዜ እንግዲህ ወደ ሀያ ሶስት ዓመት የሆነው ነበር። ገና በአፍላ ወጣትነት እድሜ ነው ይህ ሁኔታ የደረሰው። ሌሎች በርካታ በብዙ ሺዎች የሚቆጠሩ ወጣቶች በጊዜው በፖለቲካ ተሳትፏቸው ሳቢያ ለህልፈት መዳረጋቸው፣ ለእስርና እንግልት መዳረጋቸው ይታወቃል። እርስዎ እስከሚያውቁ ድረስ አቶ እሸቱ ይህን ውሳኔ ለመስጠታቸው ምንድን ነው ማረጋገጫው? በዚህ አቶ እሸቱ ከአርባ ዓመታት በኋላ በተጠየቁበት ክስ ሲጠየቁ እሳቸውን በመፈለጉ በምን ተሳተፉ? እንግዲህ በአጋጣሚ የእኛን ቤተሰብም የሚያውቅ ሰው እዛ ኔዘርላንድስ እሸቱ ከታየ በኋላ ለእነኝህ ለመርማሪዎቹ እኔን የጠቆመው ሰው ነበር። ከዛ አካባቢ ማን እንደሆነ አላውቅም። እና መርማሪዎቹ ቀጥታ ከዛ ወደ ዋሽንግተን ዲሲ መጥተው ኮንታክት ያደረጉኝ፣ እኔ ካገኘኋቸው በኋላ ከወንድሜ ጋር ታስረው የነበሩ አንዳንድ ሰዎች እዚህ አካባቢ ነበሩ ማውቃቸው፣ እነሱን ጠቆምኳቸው። እንግዲህ ላለፈው ሶስት አራት አመት እየተመላለሱ ያው ምርመራን ሲያካሂዱ ነበር። አቶ አብርሃም ቀደም ብሎ እንደገለጹልኝ አቶ ሸቱ ናቸው፣ በወንድሙና በሌሎች ሰባ አምስት ሰዎች ግድያ ትዕዛዝ በመስጠት የሚጠረጠሩትና እርስኦ እስከሚያውቁ ድረስ የእሳቸው ተሳትፎ ምን ያህል ነው? ይታወቁ ነበረ ወይ? እንዲህ አይነት ውሳኔዎችን ሲሰጡ እሳቸው እርስኦ የሚያውቁት ምንድን ነው? እንግዲህ በጊዜው በነበረው ያው እንደነገርኩ እዛ አካባቢ እመላለስ ነበር። ያው ወንድም ከታሰረ በኋላ እናቴን ለማየት እመላለስ ነበር። ትንሽ ከተማም ስለሆነ ሁሉም ነገር ይታያል። እኚ ሰዎች አሁን ከወንድሜ ጋር ታስረው የነበሩ ሰዎች እዛ ታስረው ሶስት አመት ጨርሰው እዚህም ያሉ እዛም ያሉ አግኝቼ አነጋግሬያለሁ ላለፉት አመታት ማለት ነው። እና የእሱ ያው ግልጽ የሆነ ነገር ነበር። የፈረመበትም አንዳንድ ነገሮች በማስረጃነት ተገኝተዋል። አቶ አብርሃም አቶ እሸቱ በዚህ ውሳኔያቸው የተገደሉባቸው ወንድሞች፣ እህቶች ያሉበት ራሳቸውም ጊዜው የነበሩ ጉዳት የደረሰባቸው የተረፉ ሰዎች መኖራቸውን ጠቅሰዋል። የሚያውቁት አለ። በአሁኑ ሰዓት ከእርሶ ሌላ በዚህ ምስክርነት ላይ የሚገኝ ምን ያህል ትሆናላችሁ? እስከሚያውቁት ከዚህ ከዋሽንግተን አካባቢ ወደ አምስት አለን። አሁን አብረን ወደ ኔዘርላንድ የምንሄደው አቶ ዜና ምትኩ፣ አቶ አሰፋ ወርቅነህ፣ አቶ አለሙ ጥሩነህ እነዚህ እዛው እስር ቤት ውስጥ ተፈርዶባቸው ጨርሰ የወጡ ናቸው። ሶስቱም እስር ቤት በዛ ሰዓት ከወንድሞ ጋር ከታሰሩት ውስጥ ናቸው፣ ህይወታቸው የተረፈ አዎ። ወይዘሮ ሰበን ያደመ ደግሞ እንደኔ ወንድሞ የተገደለባት ነው። በጊዜው የሰላሳ ሁለት አመት እድሜ የነበሩት የትምህርት ቤት አስተዳዳሪ የነበሩት አቶ በላቸው አቶ አለሙ በጊዜው የነበራቸውን ስልጣን ኃላፊነት ያውቃሉ። ይሄን ውሳኔ በሚወስዱበት ጊዜ በደብረ ማርቆስ ከተማ በደርግ አባልነታቸው የሚታወቅ ኃላፊነት ስልጣን ነበራቸው። አዎ በዛ ሰዓት ሲደረግ እንደሚታየውም ያው ብዙ ማስረጃ አለ። ሰውየው የበላይ እንደሆነና ሁሉን ነገር መፈጸም የሚችልም እሱ እንደነበረ ብዙ ማስረጃ አለ። አቶ አብርሃም እንግዲህ በምስክርነት መስማቱ ሂደት ሊሳተፉ ወደ ኔዘርላንድ እያቀን ባለበት የመጨረሻው ሰዓታት ላይ ያገኘሁት ከምስክር መስማቱ ሂደት በኋላ እዚያ ባሉበትም ይሁን ሂደቱን ተከታትለን እርስዎንና ከእርስዎ ጋር በዚህ ሂደት ውስጥ የሚሳተፉትን መልሰን እናወያያለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ ስጥልኝ ስጥልኝ። የኬንያና የኬንያ ምርጫና ውጤቱ በቀጣዩ ዲሞክራሲ በተግባር ፕሮግራም የሚሰማው ዝግጅት ይሆናል። ኡሁሩ ኬንያታ ዳግም በተካሄደው የኬንያው ፕሬዚደንታዊ ምርጫ በከፍተኛ ድምፅ ማሸነፋቸው ይፋ ተደርጓል። ተቀናቃኞቻቸውና አንዳንድ ተንታኞች የምርጫውን ውጤት ትክክለኛነት ጥያቄ ውስጥ ሲያስገቡ፣ ሌሎች ደግሞ ክፉኛ የተከፋፈለችውን አገር ማስተዳደር የዋዛ አይሆንም አይቻላቸውም እያሉ ነው። ሪፖርተራችን ማርያም አዲያሎ ያጠናቀረችው ዘገባ አለ አሉላ ከበደ ያቀርበዋል። የእሁሩ ኬንያታ ደጋፊዎች በውጤቱ መደሰታቸውን ቦታ ሲገልጹ ተቃዋሚዎቻቸው ግን በስልጣን ላይ ለሚገኙት መሪ እንዲደርስ የፈለጉትን ድምፅ እያሰሙ ናቸው። ኬንያታ በምርጫው ዘጠና ስምንት በመቶውን የመራጭ ድምፅ በማግኘት ማሸንፋቸውን በመግለጽ የምርጫውን ውጤት ይፋ ያደረጉት የኬንያው ገለልተኛ የምርጫና የድንበር ኮሚሽን ሊቀመንበር ዋፉላ ቹባኩቲ ናቸው። ሩ ኪኛታ ሰበን ሚሊዮን የኬንያው ፕሬዝዳንት ኡሁሩ ኬንያታ ይህ የሕዝቡን አጠቃላይ ፍላጎት ዳግም ከማረጋገጥ ያለፈ ሌላ ግብ የለውም። በሀገር አቀፍ ደረጃ ለእኔና ምርጫቸው በሆነው ጁቢሊ ለሚመራው አስተዳደር ድጋፍ ለመስጠት ያላቸውን ፍላጎት ማረጋገጫ ነው። ክሪስ ሄልሜር የአፍሪቃ ጉዳዮች ትንታይ ናቸው። ኬንያታ በንግግራቸው የተሻለ ዘይቤ ሊላበሱ ይገባ አልባይ ናቸው። ኬንያውያንን በሙሉ ወደ አንድ ለማምጣት እንደሚሻ መሪ አስታራጊ ድምፅ መላበስ ወይም ሌላ ምርጫቸውን መወሰን የእሳቸው ፋንታ ነው። ዛሬ ያሰሙትን የመሰለ ንግግር ገና ከመጀመሪያው ማሰማት ግን ተቀናቃኛቸውን ራይላ ኦዲንጋን የንግግሩ አካል የማድረግና ሀገሪቱ ወደፊት ትራመድ ዘንድ የሚያግዝ የጋራ መግባቢያ የመፈለግ አዝማሚያ የሚጠቁም አይደለም። ህኒ አያይዘውም ኬንያታ አገራቸው በምስራቅ አፍሪካ የብዙዎቹን ቀልብ የምትስብ የብዙዎችም መናኸሪያ መሆኗን ያውቃሉ ይላሉ። እንቅስቃሴዎች መቀጠል ያለባቸው መሆኑን ስለሚረዱ፣ ኬንያ ወደ ከሸፈች አለያም በአጣብቂኝ ተውጣ መቅረት እንደሌለባት ይረዳሉ። ከዳግም ምርጫው ራሳቸውን ያገለሉት የተቃዋሚ መሪ ራይላ ኦዲንጋ በዳግም ምርጫው ድምፃቸውን እንዳይሰጡ ከምርጫው አስቀድሞ ደጋፊዎቻቸውን አሳስበዋል። አሁንም የምርጫውን ውጤት ትክክለኝነት አይቀበሉም። ካሚሳ ካማራ ፓርትነርስ ግሎባል በተባለው ተቋም ከሰሃራ በስተ ደቡብ የሚገኙ የአፍሪካ አገሮች ፕሮግራም ዲሬክተር ናቸው። ኦዲንጋ ራሳቸውን ከዳግም ምርጫው ሲያገሉ አብዛኛው ደጋፊዎቻቸው በምርጫው ድምፅ ላለመስጠት በመወሰናቸው ድምፁን የሰጠው መራጭ ቁጥር ከአጠቃላዩ ድምፅ ሰጪ አንድ ሦስተኛ ብቻ ነው። በመሆኑም የፕሬዝዳንት እሁሩ ኬንያታን ሕጋዊ መሪነት ጥያቄ ውስጥ ያስገባዋል ያሉት። ያሞነ ይህ ጊዜው ለኬንያ አደጋች ነው። ተከታዩ ዝግጅት ሴቶችና ቤተሰብ ነው። ደመቅመቅ ያሉ ቀለማት ያላቸው ያማሩ ከወደ ደረታቸው ገለጥለጥ ያሉ ገላን የሚያሳዩም ጭምር ልብሶች በሌላ በኩል ደግሞ ባህልና ወግን የጠበቁ አልባሳትን ለብሰው የፋሽን አሳይ ሞዴሎች ሲውረገረጉ አልባሳቱን ያዘጋጁት የፋሽን ቅድ ባለሙያዎችም ስራዎቻቸውን ሲያሳዩ አምሽተዋል። የአሜሪካ ድምጿ ማርያማ ዲያሎ ነበረች የተከታተለችው። በዘንድሮ ዓመታዊው የሌጎስ ፋሽን ሳምንት ከአህጉሪቱ ዙሪያ ወደ ሀምሳ የሚጠጉ ስራዎቻቸውን አሳይተዋል። ከፋሽን ቅድ ባለሙያዎች አንዷ አሜዴ ኒዘሬቢ ነች። የ2018 የጸደይና በጋ ወራት ስራዎችን ይዤ ቀርብ ያለው በእውነቱ ይህ የአሁኑ የፋሽን ስብስቤ፣ አቤት እንዴት ነው የምታምረው! እባካችሁ ሆ መባል ደስ ስለሚላት ሴት የተሰራ ነው በብዙ ቀለማት ያሸበረቀ ድምቅ ያለና በቀላሉ ሊለበስ የሚችልም ነው። የሌጎስ ፋሽንና ዲዛይን ሳምንት ሌጎስ ፋሽን ኤንድ ዲዛይን ዊክ የተጀመረው ከሰባት ዓመታት በፊት ሲሆን በአሁኑ ወቅት በየአመቱ የማይቀሩ ብዙዎች ተመልካቾችን አፍርቷል። አንደኛው ቴሜላዴ ይህንን አስተያየት ሰጥተዋል። ሁሉም ተዘጋጅተው ነው የሚመጡት። አንደኛ ደረጃ ዝግጅት አድርገው በደንብ ተመልካቹን ሊማርኩ የተሰናዱ ናቸው። የሌጎስ የፋሽን ሳምንት ጉደኛ ትርኢት ነው። ሌላው ተመልካች ካዚዮ ካፎርም በዚህ ይስማማሉ። ይህ ከሁሉም ትልቁ የፋሽን ሳምንት ነው። እዚህ ካልተገኘ ማ የት ትገኛለህ? ታዲያ ቀደም ሲል የተናገሩት እንዳሉት ደስ የሚል ትዕይንት ቢሆንም የሚተቹትም አይጠፉም። ቴሪ አንዷ ተቺ ናቸው። የብሔረሰብ ስብጥሩ ከዚህ በተሻለ ጠንከር ሊል ይችል ነበር። በጣም ምዕራባዊ ፋሽን ተኮርነት አጥቅቶታል። ሆኖም ግን ጥሩ ጥሩና ደስ የሚል ዝግጅት ነበር። አንዳንዶቹ የፋሽን ሞዴሎች ከደረቱ ግልጥጥ ያለ አንዳንዱም ከወገብ በላይ ገላን የሚያሳይ ልብስ ለብሰው ሲምነሸነሹ ታይተዋል። አንዱ የፋሽን ዲዛይን ባለሙያ ግን በተለይ በአመዛኙ ሕዝቧ የእስልምና ሃይማኖት ተከታይ የሆነው የትውልድ ክፍለ ሀገሩ የካዱና ሕዝብ ሊለብሳቸው የሚችሉ ልብሶችን ነው አዘጋጅቶ የቀረበው። ኢብራሂም አሚኑ ይባላል። ሀውስ ኦፍ ካያ የሚባል ኩባንያ መስርቷል። የሰሜን ናይጄሪያ ሴቶች በበርካታ ገደቦች የታጠሩ ሆነው ውብ ብርቱና ጠንካራ መንፈስ ያላቸው ናቸው። በዚያ ሁሉ ገደብ ውስጥ ታዲያ ውበታቸውን የሚያሳዩበት መንገድ አያጡም። እኔንም በፋሽን ዝግጅቴ እንዳተኩርበት ያነሳሳኝ እሱ ነው። የሰላሳ ሁለት አመቱ ኢብራሂም አብዱል ሙሙኒ አሚኑ ሃውስ ኦፍ ካያ የተባለውን መደብሩን የከፈተው ከስምንት አመታት በፊት ነው። ለእህቴ ልብስ ሰፋሁላት፣ ከዚያ ቀጥዬ መደብሬን ከፈትኩ ብሏል ኢብራሂም። የሃውስ ኦፍ ካያዋ ሴት የካያዋ ሴት ብዬ የምጠራት ጠንካራና ነጻሴ ነች። እጅግ በጣም በፋሽን ተዋበችና በዚያውም መጠን ደግሞ ጨዋ። በዚህ የ31 ቢሊዮን ዶላር የሚያንቀሳቅስ የፋሽን ኢንዱስትሪ ለባሹ ሁሉም የየራሱ የጨዋ ከልክ ያላለፈ አለባበስ የሚለው አጥር እንዳለው የሚናገረው ኢብራሂም ለአንዳንዶች እንዲያውም እነዚህ ልጆች ቀስ ብለው እርቃናቸውን ሊሄዱ ነው የሚያሰኘውን አይነት ቅንጥብ ያለች ቁምጣ መልበስ ሊሆን ይችላል አጥሩ። ሌሎች ደግሞ ጉልበት የሚያሳይ ቀሚስ መልበስ፣ ለሌሎች ደግሞ እጅጌ ረጅም የግድ መልበስ ሊኖርባቸው ይችላል። በየአመቱ እንደ አውሮፓውያን አቆጣጠር ያለፈው ጥቅምት ወር ኦክቶበር፣ ስለ ጡት ካንሰር ግንዛቤ በስፋት ማስጨበጫ ወር ነው። የጡት ካንሰር በዓለም አቀፍ ደረጃ ሴቶችን በብዛት የሚያጠቃ የካንሰር አይነት እንደሆነም ይታወቃል። ባለፉት በርካታ አመታት አዳዲስ መድኃኒቶች በመሰራታቸውና በምርመራም ቀደም ብሎ በሽታው ሊደረስበት የሚችል በመሆኑ ታክመው ከበሽታው የሚድኑ ጨርሰውም የሚፈወሱ ሴቶች ቁጥር በእጅጉ እየጨመረ መጥቷል። ከአሁን ቀደም በእኛ ዝግጅቶች ያቀረብናቸው ሴቶችም ነበሩ። አንዲት የ ሰማንያ ዘጠኝ አመት እድሜ ባለጸጋ የሆኑ ዩናይትድ ስቴትስ ሜሪላንድ ውስጥ የሚኖሩ አረጋዊት ከጡት ካንሰር ስለ መፈወሴ አንዱ ምክንያት ቤተሰቤ የሰጠኝ እንክብካቤና ድጋፍ ነው ብለው ያመሰግናሉ። የሚወዱት የስፖርት እንቅስቃሴም እንደ ረዳቸው ይናገራሉ። ሩጫ ይሆን፣ የእግር ኳስ ይሆን፣ ቴኒስ ይሆን? የቪኦኤዋ ናታሊያ ሌኖቫ ነች ሪታ አይንስበርግን የሚያስተዋውቅ ዘገባ ያሰናዳችው። ሪታ እድሜ ልካቸው ንቁና ጤናማ አኗኗር ዘይቤን ሲከተሉ የኖሩ ሴት ናቸው። ዋና በጣም ይወዳሉ፣ ያዘወትራሉ። ይሄ ሁሉ አመት የዋኘሁት ርዝማኔው ቢለካ ምናልባት አገር አቋራጭ ደርሶ መልስ ሳልዋኝ ቀረው። እንደ ኤሮፓውያን አቆጣጠር በ1980 ዓመተ ምህረት ሪታ የጡት ካንሰር እንደ ታመሙ በምርመራ ታወቀ። ያኔ 49 ዓመታቸው ነበር። ጥሩ ትዳር የነበራቸው ደስተኛና የሶስት ወንዶች ልጆች እናትም ነበሩ። ልክ አንዳች መጋረጃ ወድቆ የተጋለጥኩ ያህል ነበር የተሰማኝ። ምን የጡት ካንሰር እንዴት የጡት ካንሰር ይይዘኛል አልኩ ዶክተሮች ብዙ የህክምና አማራጮች አሉ ሻሉኝ እኔ ደግሞ የለም ምንም አልፈልግም አልኩ ሀኪሜ ደግሞ አይ እንደሱማ አይሆንም አለ ሪታ ሁለቱንም ጡቶቻቸውን ተቆረጡ ከዚያም በተቆረጡት ጡቶቻቸው ቦታ በዚያ ዘመን ብዙም ያልተለመደ የነበረውን ሰው ሰራሽ ጡርት መሰል አካል እንዲገባላቸው አደረጉ እንደዚያ እያሉ ቆዩና ከሁለት ዓመታት በኋላ ካንሰሩ ተመልሶ አገረሸ። በጨረር ሕክምና ተወግዶላቸው እነሆ ሪታ ላለፉት ሰላሳ ዓመታት ከካንሰር ነጻ ሆነው ይኖራሉ። ያን የጨለማ የሕመሜን ጊዜ እንዳልፍ ዋና ረዳኝ ይላሉ ሪታ። እጄን ለማንቀሳቀስ ረዥም ጊዜ ወሰደብኝ። ወደ ላይ ማንሳት አልችልም ነበር ግን የጨረር ህክምናውን እየወሰድኩም ዋናይን አላቋረጥኩም። ያም ሚዛኔን እንዳልስት ረዳኝ። አንዳንድ ሰው የጥሞና ጊዜ መውሰድ ይረዳዋል፣ የኔ ደግሞ ዋና ነው። ከዚያም በልጃቸው ግፊት ሪታ የስፖርት እንቅስቃሴያቸውን ከፍ አድርገው ተያያዙት። እንዴት ማለት ጥሩ ነው፣ የዩናይትድ ስቴትስ የአረጋውያን የኦሊምፒክስ ውድድር ውስጥ ገብተው ርፍ ሪታ መጀመሪያ ልጄ ሲጠይቀኝ አይ ወዲያ አልፈልግም አልኩት። ደሞ ውድድር አልችለውም ይቅርብኝ አልኩ። መወዳደርኩ የለብሽም አለኝ። በቃ ድሮም እንደምትዋኘው እየዋኘሽ መደሰት ነው አለኝ። እንደሱ ከሆነማ እሺ ምን ቸገረኝ አልኩና ተመዘገብኩ። ከዚያ ሳላስበው ውድድር ውስጥ ገብቼ ቁጭ ሪታ ሜሪላንድ ውስጥ ሁለት የወርቅ አንድ የብር ሜዳሊያ አሸንፈዋል። በአገር አቀፍ ደረጃ ደግሞ አራተኛ ሆነዋል። ልጃቸው አዳም አይዝንበርግ እንዲህ ሲል ያስታውሳል። የአረጋውያኑን የኦሎምፒክ ውድድር ተወዳድራ ሁለት ወርቅ አንድ ብር ሜዳሊያ ይዛ ስትመለስ ስለገፋፋኸኝ ያመሰግንሃለ፣ አለችኝ። ቢያንስ ስሞት የሕይወት ታሪኬን ያሳምረዋል ባለች ሪታ አይንስበርግ ካንሰር ታማሚ ለሆኑ አንድ ምክር አላቸው። መቀበል፣ ድጋፍ ማግኘት፣ ንቁ የኑሮ ዘይቤን መከተል፣ መንቀሳቀስ፣ ከጭንቀት መራቅ ይረዳል ይላሉ። ጥሩ ዝግጅት በጥሩ አቀራረብ ነው። ቆንጂት አመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ጋና ውስጥ በቅድመ ምህር በየዓመቱ የሚደረገው የገበሬዎች የሸማቾች፣ የአምራቾች፣ የመንግሥት ባለሥልጣኖች፣ የልማት አጋሮችና የገንዘባዊ ተቋሞች ስብስብ በትልቅነቱ ይታወቃል። የግል ዘርፍ መዋለ ንዋይን ያበረታታል የእርሻ ንግድ እድገትንም ዘላቂ ያደርጋል ዩኤስኤአይዲ በሚል አጽሮት የሚታወቀው የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ከጋና መንግስትና ከአግሪ ሃውስ ተቋም ጋር በመተባበር የወደፊቱን መግቡ በተባለው የዩናይትድ ስቴትስ እቅድ በኩል ስብስቡን ያስተባበሩት በበቆሎ በሩዝና በአኩሪ አተር ዙሪያ የንግድ ግንኙነት ለመገንባት ነው በስብስቡ ከተገኙት መካከል የምግብና የእርሻ ሚኒስትር ዶክተር ሳግሬ ባምባንጊ፣ የሰሜን ክልላዊ ሚኒስትር የተከበሩ ሳሊፉ ሰይድ፣ የዩኤስአይዲ እና የጋና የእርሻ ቡድን መሪ ጄና ታችመን ይገኙባቸዋል። ታችመን ዝቅተኛ የእርሻ ይዞታ ላላቸው ገበሬዎች የኢኮኖሚ ዕድል ማስፋት ጠቃሚነት ላይ ጫና አድርገዋል። የጋና የእርሻ ንግድ መሠረት ለቀቅ እንዲልም አስገንዝበዋል። የቅድመ መኸሩ ስብስብ ከአንድ ሺህ በላይ የሚሆኑ ከእርሻ ንግድ ጋር የተሳሰሩ ሰዎችን አሰባስበዋል። የስብስባው ዓላማ በሀገሪቱ ዙሪያ ካሉት ባለድርሻዎች ጋር ግንኙነት በመፍጠር በእርሻ በኩል ስላሉት ዘመናዊ ቴክኖሎጂዎች ለመማር ነው። ተሳታፊዎቹ አንደኛው ከሌላው ትምህርት ቀስመዋል። በእርሻ ዘርፍ ስላሉት እድሎችና ተግዳሮቶችም ለይቶ ለማወቅ ችለዋል። የንግድ ተቋማት ስብሰባዎች እንዲካሄዱና የተሻሻሉ የእርሻ መሳሪያዎች የሚቀርቡበት አውደ ርዕይ እንዲካሄድ መንገድ ከፍቷል። የቅድመ ምህሩ ስብስብ የእርሻ ንግድ የባለድርሻዎችና የግል ዘርፎች በህብረት አጋርነት መስርተው የኢኮኖሚ እድገትን ለማራመድ ስትራቴጂያዊ መዋለ ነዋይ ለመመደብ እንደ መድረክ ተጠቅመውበታል። ጋና ውስጥ የወደፊቱን መግቡ የሚለው ፕሮግራማችን የኢኮኖሚ እድልን የማስፋትና የእርሻ ምርትን የማበራከት ዓላማ እንዳለው ሚስታጅመን ገልጸዋል። ሰባ ሁለት ሺህ ስድስት መቶ ሄክታር መሬት ላይ ከ85000 በላይ የሚሆኑ ግለሰቦች የተሻሻለ ቴክኖሎጂን ተጠቅመዋል። የተሻሻሉ ቴክኖሎጂዎችን መጠቀም ከስልጠና ማግኘትና ከገበያ እርዳታ ጋር ተዳምሮ ከ120 ሚሊዮን ዶላር በላይ የሚያወጣ ምርት ለመሸጥ ተችሏል። የቅድመ መኸሩ የእርሻ ንግድ ስብስብ ለሰባት ዓመታት ያህል በየዓመቱ ሲደረግ ቆይቷል። የወደፊቱን መግቡ በሚል ፕሮግራም የዩናይትድ ስቴትስ መንግስት የዓለም ረሃብንና የምግብ ዋስትና እቅድን ነው ያስተባበረው። ዩናይትድ ስቴትስ ከጋናና ከግል ዘርፍ ሸሪኮቿ ጋር በመስራት ለሀገሪቱ ሕዝብ እንዲሁም ለመላ አፍሪቃ የኢኮኖሚ እድልና የእርሻ ምርት ለማስፋት በመስራቷ ኩራት ይሰማታል ሲል የዕለቱ ርዕስ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች አሁን የማጠቃለያ ዜና እናሰማ። ኒውዮርክ ከተማ ውስጥ በተከራየው የቃጫኝ መኪና ብዛት ያላቸውን ቢስክሌት የሚነዱ ሰዎች ቢያንስ ስምንት ሰዎችን ገድሎ በርካታ ባቆሰለበት ማግስት የከተማይቱ ፖሊሶች ከፍተኛ ጥበቃ እያደረጉ ናቸው። ቡሩንዲያውያን የፖለቲካ ስደተኞች ወደ ሀገራቸው እንዲመለሱ የሀገሪቱ መንግስት ጥሪ ቢያስተላልፍም ስደተኞቹ ግን ደህንነት አይመስ አይሰማኝም እንዴት ነው የምመለሰው ብለው እያንገራገሩ ናቸው። ስደተኞቹን ያስጠለሉ የመካከለኛ አፍሪካ ሀገሮች ቡሩንዲያውያኑ እንዲወጡላቸውም እየጎተጎቱ መሆናቸው ተሰምቷል። የቡሩንዲ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እንዳይወዳደሩ የነበሩባቸውን የሀገር ውስጥና ዓለም አቀፍ ግፊቶች ውድቅ አድርገው ስልጣን ላይ ለመቆየት መወሰናቸው የሚታወስ ነው። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። የምሽቱ ስርጭታችን ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ከርቲስ ባይነም ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናገድናችሁ እኔ ቆንጅታዬና እኔም ሶሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን። በዚህ ሙዚቃ ይሆናል የምንለያችሁ። እስከ ትግርኛ ቋንቋ ስርጭት ድረስ በእኛ በኩል በሰላም ደው። የመሐመድ አሚን ያ ጀሚላ ከእናንተ ጋር ይቆያል። ጤና ይስጥልን ጀሚላ።

અને લે કુમે કે આપન કે બરે જેમિ નાસંજા હે મકા દેગા પતિ પાણી સંભર બાડા દમ આપના અનલ કોતુ કોતુ સુ નિશાંચિ મૈં નાના પુરા મા